ዶክተር ደረሰ አየናቸው በደብረ ብርሃን ዩኒቨርሲቲ የታሪክና ቅርስ አስተዳደር ዲፓርትመንት መምህርና የድህረ ምረቃ ዲን። ንጉስ አምደጽዮን ማን ነበሩ? ወደ ንግስና ስልቤቆ ቻሎት እንደምን ነው? እንደሚታወቀው ንጉስ አምደጽዮን በከፍተኛ ደረጃ በሜ መካከለኛው ዘመን ላይ ትልቅ ቦታ ያላቸው ንጉስ ነበሩ። በኢትዮጵያ በሜዲቫል ፔሪድ ውስጥ የኢኮኖ አምላክ ልጅ ናቸው እንግዲህ ሶስተኛው አሁ አራተኛው ጄኔሬሽን ማለት ይቻላል። ከአስራ ሶስት አስራ አራት በፈረንጆች እስከ አስራ ሶስት አርባ አራት ነግሰዋል። የንግስና ስማቸውም ያው ገብረ መስቀል ይባላል። ከዛ በፊት እንግዲህ ከአምደ ጽዮን በፊት ኢትዮጵያ ምን ትመስል ነበረ ብለን ካየን፣ ወይም ከአምደ ጽዮን ስልጣን መያዝ አካባቢ የነበረው ዘመኑን ብናየው ብዙ የተከፋፈለ በተለያየ ዘመን የነበሩ ወይም በተለያየ ዘመን የተመሰረቱ መካከለኛ ዘመን ነገስታቶች፣ ሱልጣኖች ያሉባት መካከለኛ ዘመን ነበረች። አምደ ጽዮን በሚመጡበት ጊዜ ከይኩኖ አምላክ እና ይግባ ጽዮን ልጆቻቸው ሆና ወደ ማዕረግ በኋላ አምደ ጽዮን ሲመጡ ትልልቅ የሆኑ ግዛቶች ነበሩ። ለምሳሌ በደቡብ አካባቢ ብናይ የነ ይፋት፣ የነ ሀድያ፣ የነ ሻርካ፣ የነ አርባባኒ፣ የነ ዳዋሮ፣ የነ ባሊ፣ የነ ዳራ ደራ የሚባሉ የሙስሊም ነገስታቶች ወይም ሱልጣኖች ከፍተኛውን ስልጣን ይዘው ያሉበት እንዲሁም ከዛ በፊት በኢኮኖ አምላክ ስልጣን ብንይዝበት አካባቢ የሸዋ እስላማዊ መንግስት ተመስርቶ ነበር። እንግዲህ የሸዋ እስላማዊ መንግስት ከአስረኛው እስከ አስራ ሶስተኛ ክፍለ ዘመን መጨረሻ ድረስ ረዥም ጉዞ የቆየና ምንምኛ እንደምናስበው የሸዋ ስርወ መንግስት የእስላማዊ መንግስት የደቡቡን ምስልምና መስፋፋት ላይ ከፍተኛ አስተዋጽኦ እንዳደረገ ታመናል። ምክንያቱም አሁን ባለን ጥናት መሰረት የእስልምና ሃይማኖት ወደ ኢትዮጵያ የገባ ወይንም በአስረኛ ክፍለ ዘመን መንግስት የሆነ ስለሆነ በሸዋ አካባቢ ስለዚህ ወደ ደቡቡ ምስልምና በማስፋፋት የሚታወቀው እሱ ነው፣ የሸዋ መንግስት ነው። ስለዚህ ይፋት የሚባለው በጣም ትልቅ ስልጣን ይዞ አምበሲዮን ጋር ተፎካካሪ ሆኖ የቀረበበት ጊዜ ነው። በሌላ በኩል ጎጃም አለ፣ እነዚህ ዳሞት አሉ። እነዚህ ደግሞ ኢንዲጂነስ ሪጅን የሚባለውን ይዘው ማለት ፖሊቴይዝምን ይዘው በጎጃምና በዳሞት ዳሞት የሚባለው ሀገር ደግሞ ከምዕራብ ሸዋ ጀምሮ እስከ ወላይታ የሚደርሰውን በአምበሲዮን ዘመን ደግሞ ትግራይ ውስጥ እንደርታ የሚባለው ሀይል ነበረ፣ ወይም አንድ ዳይነስቲ ለመሰጥ አለ። የዛቢ መንግስትም እንደዚሁ ስልጣኑን እንዲያጣም ይታገል ነበር ማለት ነው። ስለዚህ በዚህ መሀል ነው አሁንም የምናየው አንደ ሲሆን ጉዳይ ከሆነው አምላክ የሶስተኛ ጄኔሬሽኑ በመነሳት ሁለት ነገሮችን ለሱ በታሪክ ውስጥ መመዝገብ ይቻላል። ንጉስ አምደ ጽዮን በንግስና ዘመናቸው ወቅት የጎሉ ስራዎቻቸው ናቸው የውርሳ አሻራቸው ወይም ሌጋሲዎቻቸው ናቸው ተብለው ሊጠቀሱ የሚችሉ ዋነኛ ነገሮች ምንድን ናቸው? ዋናው ነገር የግዛት መስፋፋቱ ነው። ሳምቤል ሲሆን በከፍተኛ ደረጃ የሚጠቀሰው ምክንያቱም ስልጣን በያዙ በሁለተኛ አመት በአስራ ሶስት በአስራ ስድስት ከሸዋ ተነስተው ቀጥታ ወደ ትግራይ ማለት የአክሱምን ካቴድራል በመያዝ እንደርታን በመያዝ ከዛ በኋላ እስከ ምጽዋ ድረስ ግዛታቸውን ለማስፋፋት ችለዋል። ይሄ መጀመሪያው የክርስቲያን መንግስቱም የራሳቸውን የክርስቲያን መንግስት ወይም ክርስትና መነሻ ኮር የምንላቸውን ቦታዎች የማያያዝና ወደ ምዕራብ እና ወደ ደቡብ የመምጣት ነገርን እናያለን። ከዛ በኋላ የቀጠለው የጎጃም እና የዳቦትን ግዛቶች እና እንዲሁም የይፋትን ግዛት በሳቸው አስተዳደር ስር ለማድረግ ያደረጉት እርምጃና እንደውም በአስራ ሶስት አስራ ስድስት ያለን መረጃ እንደሚያሳየው ሀዲያ ደርሰዋል። እንግዲህ እነዚህ ሁለት ነገሮች የሰሜኑን ፓወሩን ኮንስል አድርገው የማስፋፋትን ስራ የመስራት እና ክርስትናን የማስፋፋት ስራ ነው በሚለው ሀሳብ ውስጥ በመነሳት ምክንያቱም ክርስትና ዋናው አይዲዮሎጂያቸው ስለነበረ ሀዲያ የወሰዳቸው ይፋትን መጋፋት ስላልቻሉ በዛ ሰዓት በአስራ ሶስት አስራ ስድስት ቀጥታ ወደ ሀዲያ የሄዱበት ምክንያት ዋናው የንግድ መስመር በዛ በኩል ስለነበረ ያንን ወደ ዘይዳ የሚወስደውን የስ- የንግድ መስመር አቋርጠው የመያዝ አዝማሚያ እና ስልጣናቸውን የማጠናከር አዝማሚያ የሚያሳይ ነው። ከዛ በኋላ እንግዲህ ነው በአስራ ሶስት ሰላሳ ሁለት እንደገና ከኢፋት ጋር ከፍተኛ ጦርነት አድርገው ይሄንን ከፍተኛ ጦርነት በማሸነፋቸው ምክንያት እስከ ዘይዳ በሚወስደው አካባቢ ድረስ የዛሬ ሆርን ኦፍ አፍሪካ ወይም የአፍሪካ ቀንድ የሚለውን በአጠቃላይ የሚነካ አንድ መንግስት የመመስረት ጅምር ማሳያታቸው እና ከዛም በኋላ ከእሳቸው የሚከተሉ የልጅቶቻቸው በሙሉ ያንን ፈለግ ተከትለው ነው የሄዱ። ስለዚህ ነው አምደ ሲሆን በዚህ በፖለቲካ ወይም በኮንሶሊዴሽን ፓወር እና በቴሪቶሪያል ኤክስፓንሽን ላይ ከፍተኛ ሚና ስላላቸው የኢኮኖ አምላክ የዳይነስቲው መስራች ቢሆንም የሜዲቫል ስቴት መስራች ግን አምደ ሲሆን ነው የሚባልበት ምክንያት አምደ ሲሆን ሌላ የሚታወቁበት ወልቴ ነገር ስርዓት የሚባለውን የመንግስት አስተዳደርን በመመስረት በኩል ያላቸው ሚና ትልቅ ስለነበረ ነው። ለምሳሌ ነ ፍትሐ ነገስት፣ ነ ግብረ ነገስት፣ ስርአተ መንግስት፣ ስርአተ ግብር፣ ስርአተ ጉዞ የምንላቸውን እነዚህ ዋነኛ ዋነኛ አንኳር የመንግስት መመሪያዎችን እና የታችኛውን የስርአተ ግብር ደግሞ የታችኛውን የመንግስት አመራር ግንኙነትን የሚወስን ሲስተም ደብሎፕ ያደረጉ በመሆናቸው ነው። እና ይሄ ሲስተም ለምሳሌ ስርአተ መንግስት የሚለው ዋና ዋናው የመንግስት ስርአት በምን መሆን እንዳለበት፣ ነገስታቶች በምን አይነት ሁኔታ መኖር እንዳለባቸው የስርአተ ቅባት ወይም ቅባት የሚባለው የሚሰራውን ስርአት ጥራት እንዴት መሆን እንዳለበት፣ ማነው ኃላፊነትን ወስዶ የሚሰራው ዳይናስቲውን የሰለሞን ዳይናስቲ ዲት ተደርጎ እንዲጻፍ የተደረገበት ክብረ ነገስት የተጻፈበት ወይም ሽጋላይዜሽን በምንለው ኮንሰርት ውስጥ ኤሎፕ ያደረጉት ወይንም የሳባን ዘር ነን የሚለውን ነገር እና የሰለሞናውያን ዘር ነን የሚለውን ነገር ደቨሎፕ እንዲያደርግ ያደረጉት እና ሲስተሙን ስታብሊሽ ያደረጉት እና ፓወራቸውን ወይም ስልጣናቸውን ሌጂቲም ማድረግ ተግባር ያከናወኑት እሳቸው ናቸው። በዚህ ለምሳሌ ስርዓተ መንግስትም ሆነ ስርዓተ ግብር በእነዚህ ውስጥ ያለውን ነገር ስናይ ከእሳቸው መንግስት የሚያስተዳድሱ መንግስት ጋራ በክልል ያሉት የተለያየ ስልጣን ያላቸው በክልል ያሉት የክልል መንግስታት እንዴት አድርገው ከእሳቸው ማዕከላዊ መንግስት ጋራ መገናኘት እንደሚችል እንዴት መተዳደር እንደሚገባው በዛ ጊዜ ታስቦ የተጻፈ ነው። እንደውም አንድ ቦታ ላይ ስርዓተ ግብር ላይ ምን ይላል? ንጉሱ ስርዓተ ጉዞ የሚባለውን ጽሁፍ ለመጽሐፍ አስር ቀን ለብቻቸው ቤት ዘግተው ነው የጻፉት ይላል። ይሄ እንግዲህ የሚያሳየን የንጉሱ ስርዓትን የመመስረት ግዛት ማስፋፋት ብቻ ያለን መንግስትንም የማቋቋምና ና አስተዳደርንም የማስረጅ ለአቅም እንደነበራቸው ና ለዚህም ነው የኢትዮጵያ መካከለኛው ዘመን አባት የሚባሉ ከነሱት ጋራ በዛው በተመሳሳዩ በአስራ አራተኛው ክፍለ ዘመን ውስጥ እንደዚሁ እሳቸው የጀመሩትን ጅማሮች ወይም አስፍተዋቸው የነበሩትን በወታደራዊ ዘርፍ ሆነ በሊትሬቸር በስነ ጽሁፉም ዘርፍ በሃይማኖቱም እንደዚሁ መስፋፋት በኩል ፕሮ ልነሱ የ የሚችሉት አንዱ ዘራ ያዕቆብ ናቸው። ስለ እሳቸውስ አነሳስ እና ለስልጣን ማብቃት የምናውቀው ነገር ምን አለ? ዘራ ያዕቆብ ስልጣን የያዙት እንግዲህ ከአባታቸው የንጉስ ዳዊት ላይ ናቸው። ዲያም ለዚሆን ተኛው ጄኔሬሽን ናቸው። የዘራ ያዕቆብ ሚና በብዙ በልኩ መታየት የሚችል ነው። ምክንያቱም የዘራ ያዕቆብ አባት ናቸው። በዳዊት ዘመን ውስጥ ወደ ሶስት ልጆች ነግሰዋል። ከነሱም ነቴዶስ፣ ይስሀቅ እና ህዝብ ናኝ የሚባሉት እነዚህ ከተነገሱ በኋላ ዘራያቆብ ከህዝብ ናኝ ጋራ እና ከልጆቻቸው ጋራ በነበራቸው የስልጣን የመያዝ ሽኩቻ ላይ እሳቸው በመጨረሻ ስልጣን ይዘዋል። ከዚህ ጊዜ ጀምሮ ከአስራ አራት ሰላሳ አራት እስከ አስራ አራት ስልሳ ስምንት ወይንም ከአስራ አራት ሀያ ስድስት እስከ አስራ አራት ስልሳ ድረስ በኢትዮጵያ የነገሱ ንጉስ ናቸው። በዚህ ዘመን ውስጥ እንግዲህ ዘራያቆብ ከፍተኛ የመንግስትና የሃይማኖት ሥርዓትን በመመስረት ነው የሚታወቁት። እንግዲህ መካከለኛው ዘመን ቅድም እንዳልኩት የሚታወቀው ፎርማቲቭ ፔሪድ ነው የምንለው እና የመንግስት ስርዓትና የመንግስት ሃይማኖት ስርዓትን በማስፋፋት በኩል ከፍተኛ ሚና ነበራቸው ማለት ይቻላል። አፄ ዘርዓ ያዕቆብ እንግዲህ በሁለት ነው የምንከፍለው። አፄ ዘርዓ ያዕቆብ በሁለት አይነት ነው የምንከፍለው። የመጀመሪያው እንግዲህ የመንግስታቸው የመካከለኛው መንግስት ባህሪ ስለነበረ ከቦታ ወደ ቦታ እየተዘዋወሩ ሲገዙ የነበረበት ዘመንና ከዛ በኋላ እንደገና ደግሞ ደብረ ብርሃን ከተማ ላይ ከአስራ አራት አርባ ዘጠኝ ጀምሮ ማለት ይቻላል ወይም ከአስራ አራት አርባ አንድ ጀምሮ እስከ አስራ አራት ስልሳ ድረስ በከተማዋ ኖረው በከተማ ውስጥ ሆነው የተለያዩ ጽሁፎችን በመጽሐፍና ስርዓትን በመመስረት ኩል ያደረጉት ሚና ነው በሁለት ተከፍሎ የሚታየው የመጀመሪያው ክፍል በሁለት ምንቀፍል ስምናየው አፄ ዘርዓ ያዕቆብ የመጀመሪያው ስራቸው የነበረው አምብል ሲሆን ወደ ግዛት ማስፋፋት በሄዱበት ዘመን ሳይሆን ቤተሰቦቻቸው ወደ አክሱም ነው የሄዱት። አክሱም ካቴድራል ሄደው በአስራ አራት ሰላሳ ስድስት ገተማ ማለት ነው። ልክ በነገሱ በሁለተኛ አመታቸው እዛ ሄደው ሶስት አመት ተቀምጠዋል። አክሱምን አክሱምን እንደ አንድ የመንግስት ዋነኛው የሰለሞናዊ መንግስት መነሻ ነው ብለው ያንን በደንብ ስርዓት አስይዘው በዚህ ለሶስት ዓመት ውስጥ ረጅም ጊዜ ነው። ለአንድ ንጉሥ ሶስት ዓመት አንድ ቦታ ላይ መቀመጥ በመካከለኛው ዘመን እና ኮንሰርኑንም ያሳየናል። እዛ የነበሩትን ቅርሶች በሙሉ አስመዝግበው ቅርሶቹ እንዲጠበቁ አድርገው ዳይናስቲው ከዛን ተጠናክሮ እንደጀመረ አሳይተው ባህረ ነጋሽን ባለውን አገር ራሱ ትግራይን እና የባህረ ነጋሽን እንደ ራስ ገዝ አድርገው ባህረ ነጋሽንም ኃይል ሰጠው። ምክንያቱም የትግራዩ ኃይል በጣም እየከበደና የዘርዓ ያዕቆብን ስልጣን እየተቀናቀነ ስለነበረ ይባላል እሳቸው ያንን ባህረ ነጋሽንም እኩያ አድርገው ወደ ታች ነው የተመለሱት ወደ ታች የሚመለሱ ማለት ወደ ደቡብ ነው የተመለሱት ወደ አምሃራ ግዛት ደቡብ ምዕራብ ወሎን ማለት ነው ወደ ዛ ተመልሶ ከዛ ወደ ሸዋ ከመጡ በኋላ በሸዋ ውስጥ በነበሩበት ጊዜ ከፍተኛ ታሪካዊ የሚባል ጦርነት ተነሳ ይሄም በአስራ አራት አርባ አምስት ገደማ የአዳሉን ንጉስ ወይም ሱልጣን የነበረውት አህመድ በድላይ የሚባሉት ተነስተው ነበረ ና እሳቸውም እንዲሁ የግዛት ማስፋፋት ፍላጎት ስለነበራቸው የመጀመሪያ የባሌን እና ደዋሮን ወሮን ሀገሮች ከአዳል መንግስት ጋር በማዋሃዳቸው ምክንያት የአጼ ዘርዓያቆብ ከሸዋ ወይም ከተጉለት ከሚባለው ሀገር ሄደው ከተዋጉ በኋላ፣ ይህም ጦርነት ቦታ በደዋሮ ነው፣ ጎሚት ይባላል። የሀገሩ ስፍስም ወይ ቦታው የተዋጉበት ቦታ ጎሚት ጦርነት ይባላል። በዚህ ቦታ ላይ አህመድ በድ ላይ ተሸንፈው ከተገደሉ በኋላ ለመጀመሪያ ጊዜ እንግዲህ አጼ ዘርዓያቆብ ምናልባት የአፍሪካ ቀንድ አካባቢ ከሀያ አምስት ከሰላሳ አመት ድረስ ያለምንም ተቀናቃኝ የገዙበት ዘመን ነው ማለት ይቻላል። ስለዚህ ከዚህ ግዛት በኋላ ፈጠ ጋር የሚባለው አካባቢ ዛሬ ምንጃርንና ሸንኮራን እንዲሁም በረሀትን እስከ መተሃራ አካባቢ እስከ ቆላ ድረስ የሚሄደውን ቦታ የሚይዘው ፈጠጋር የሚባለው ሀገር በፊት በአምደ ጽዮን ጊዜ ከስል ወደ ስልምና የገባ ነበር። በኋላ ግን ካለው የግብርና ምርቱና ለምነት የተነሳ መንግስታት ወደዛ ከነዳዊት ጀምሮ ከተማሚ መስረት ከአጼ ዳዊት ጀምሮ ከተማሚ መስረት አዝማሚያ አሳይተው ስለነበረ ዘርዓ ያዕቆብ ራሳቸው ወይንም በእደ ማርያም እስክንድር የተወለዱት በፈጠጋር በሚባለው ሀገር ነው። ስለዚህ እዛ ከቆዩ በኋላ ቀጥታ እየመጡት ዓፄ ዘርዓ ያዕቆብ ደብረ ብርሃን ከተማ ነው በአስራ አራት አርባ ዘጠኝ ገደማ ደርሰዋል፣ በፈረንጆቹ ማለት ነው፣ ወይም በአስራ አራት አርባ አንድ በኢትዮጵያ አቆጣጠር ደብረ ብርሃን ደርሰው የመጀመሪያ ስራቸው ያደረጉት እንግዲህ በደብረ ብርሃን አካባቢ ያለውን ከተማቸውን መሰረቱ። በዚህ ጊዜ ውስጥ አንድ ትልቅ ታሪካዊ ነገር አድርገዋል ማለት ይቻላል። በመንግስት አስተዳደር በኩል ያደረጉት ነገር ጠቅላላ አሁን የሀገሪቱን አገዛዝ ግዛት ወታደራዊ ወይም በጨዋ ምንግ- የወታደር የሚባል ጨዋ የሚባል የሚባል ወታደሮችን በማቋቋም ይሄ ወታደር ደግሞ በየግዛቱ አሁን ከየት ጀምሮ ይባል ከባሌ ከ ከዳዋሮ፣ ከሀዲያ፣ ከጎጃም፣ ዳሞት፣ ገንዝ ወይም ጋፋት፣ ጉራጌ ወይም እስከ ሀማሴን ድረስ፣ እስከ ትግራይ ድረስ ያሉትን ግዛቶች በተንቀሳቃሽ የወታደር እነዚህ ወታደሮች በጣም በሚገርም ሁኔታ መንቀሳቀስ ይችሉ ነበረ። መሪያቸው አንድ መሪ መኮንን ወይንም ራስ ይባላል። እሱ እየመራቸው በተለያየ ቦታ መጓዝ ይችላሉ። በዛው በተመደቡበት ሀገር ውስጥ ግዛት ውስጥ ጸጥታንና የመንግስትን ፍላጎት እየተከታተሉ አመፅ እንዳይኖር ከፍተኛ የወታደር አስተዳደር ወይንም ያደርግ መስታዋል ማለት ነው። በዚህ በግዛታቸው ጊዜ ዳነሱት አሁን አንዱም በጠቅላላ ወደ ሰላሳ አራት አመታት የስልጣን ዘመናቸው ወቅት ጠንካራ መሪ እንደነበሩ ይታወቃል። በእርግጥም በወቅቱ አንዱ ኦርቶዶክስ ሃይማኖትን በእጅጉ አጥብቀው ሲተከላከሉ ናቸው። ከእስልምናም ሆነ ከይሁዲ ሃይማኖት በዛ ወቅት ገነው ከነበሩት ሌሎች ሁለት ሃይማኖቶች ባሻገር ከዛ ውጭ አንዱ በሌላ መልኩ በራሳቸው አገዛዝ ውስጥ እንዲሁ ስጋት ነበራቸው። ፈንቅለ መንግስት ሊካሄድባቸው እንደሚችል ስልጣናቸውን ሊያጡም፣ በዛም ብርቱ የሆነ እጃቸውን ተጠቅመዋል። በርካታ የቤተሰቦቻቸውን ጭምር ሳይቀር እስከ መግደል ድረስ ደረሱ ናቸው። ምናልባትም ጠንክሮ የወጣ ዘመን ቀመስ የሆነ አምባገነን ስርዓት የተጀመረውም በሳቸው ጊዜ ነው ብለው የሚሉ አሉ። ይህን ሁኔታ እንደምን ይገልጹታል? ጋር መጣለው እያሰብኩ ነበር። ምክንያቱም በዘራ ያቆብ ታሪክ ውስጥ ደግሞ አንዱ የሃይማኖት ልዩነቶች ናቸው። ዘራ ያቆብ የተቀበሏት ኢትዮጵያ በሰሜን አካባቢ የፈላሻ እምነት ያላቸው ሰዎች ነበሩ። በሰሜን አካባቢ እሱ ብቻ አይደለም። ኤዎስጣቴዎስ የሚባሉ የማጋቤ ጊዜ የሚባሉ እነዚህ ደግሞ ቅዳሜም ሰንበት መሆን አለበት ብሎ የሚከራከሩ ነበሩ። በሶስተኛ ደረጃ እስጢፋኖሳውያን የሚባሉ ደግሞ የእስጢፋኖስ ተከታዮች የነበሩ ለማርያም፣ ለሥዕልና ለመስቀል ስግደት አያስፈልግም ብለው የሚቃወሙ ነበሩ። ከዛ በተረፈ ደግሞ በዳሞትና በጎጃም እንዲሁም እስከ ወላይታ ድረስ ባለው በኩል ደግሞ ያለው የሀገር በቀል የምንላቸው እምነቶች እንዲሁ ተጠናክረው የነበሩበት ቦታ ነው። ምክንያቱም ለምሳሌ ጎጃም የተለያዩ ቤተ መቅደሶች ነበሩ። ለምሳሌ በአንጎት አካባቢ ዲኖ የሚባል የአምልኮ መቅደሶች ነበሩ። ጎጃም ሰገወ የሚባል ነበረ። በሸዋና ደግሞ በዳሞት እስከ ሁላይታ ደግሞ ደስክ የሚባል እምነቶች ነበሩ። በምስራቅ በኩል ደግሞ እስልምና እንደዚሁ፣ በደቡብ ምዕራብና በምስራቅ ደግሞ እስልምና ተጠናክሮ እስከ ባሊ ድረስ እየነበረበት ሁኔታ ነው። ይህን በዚህ ባለበት ሁኔታ ነው ቅድም እንዳልኩት ዐፄ ዘርዓ ያዕቆብ ስልጣን የያዙት በጦርነት ነው። ከወንድሞቻቸው ታግለው ነው። እንደገና በትግራይ ገዥዎች ለምሳሌ ኢሳያስ ከሚባለው ሰው ጋር ከፍተኛ ጦርነት አድርጎ ስልጣን የያዙ። ስለዚህ ይሄንን ነገር ነው ሴትል ለማድረግ የተጓዙት ማለት ነው። አዜ ዘራዊ ቆም እንደምናውቀው ስፖት ናቸው። ንጉሠ ነገስቱ በምንም አይነት በስልጣናቸው ላይ በምንም አይነት የሚመጣውን ከመግደል ወይም ወይንም ከማሳልፎ ከመስጠት ወደኋላ የሚሉ አልነበሩ። እነዚህም በደብረ ብርሃን ከተማ ራሱ ባለቤታቸው ልጅሽን በህይወቴ ያለው ልታነግሽው ነው በሚል ደስ ተደብድበው እንዲገደሉ እና በድብቅ እንዲቀበሩ አድርገዋል። ይህንን የሚለው በዘመናቸው የተጻፈው ታሪከ ነገስት ነው። ታሪከ ነገስታቸው በሁለት ሰዎች ነው የተጻፈው። የመጀመሪያው ታሪከ ነገስት ጸሐፊ በንጉስ ዘርዓ ያዕቆብ ዘመን የነበረው ዘመን ሁለቱም ገምግመውታል ማለት ይቻላል። ዛሬ በእኛ አነጋገር ብንወስደው የእሳቸው ዘመን በምንድን ነው የሚለካው ሲባል እሳቸው ከሞቱ በኋላ የተጻፈ ነው ወይንም እሳቸውም እያሉ የተጻፈ ነው። ግን በድብቅ የተጻፈ መሆን አለበት ብያምናለሁ። እንግዲህ ሲጻፍ ሁለቱም ሰዎች የተለያየ ሀሳብ የተናገሩ ሲጀም ጀምሩ በዘራ ያዕቆብ ዘመን የነበረው ዘመን የመጀመሪያዎች ጸሐፊ ምን ይላል? ሽብር ነበረ ከንጉሱ ኃይል እና ከሰራው ስራ አንጻር በአገሪቱ ውስጥ በግዛቱ ውስጥ ሽብር ነበረ ሲል ያኛው ደግሞ አይደለም፣ በግዛቱ ንጉሱ ስርዓት ለማስፈን ሲል የወሰደው ውሳኔ ነው። እናም በጨመረ ጨረሻ ላይ አገሪቷን ሲመራ የነበረው በሰላም እና እንደውም አገሪቷን አሳመራት ብሎ ይመሰክራል ማለት ነው። አምባገነንነት በዘራ ያዕቆብ ዘመን ነው የጀመረው ለማለት ያዳግታል። ምክንያቱም ይሄ ንጉሳዊ መንግስት ነው እና የንጉሳዊ የአጼ አስተዳደር ራሴ አስተዳደር ስለሆነ ዘመነኛ አምባገነንነት ብለው ያ በወቅቱ ከነበረው አኳያ ዘመነኛ አምባገነን ከሌሎቹ ሻል ያለ አስተዳደር ነበራቸው። በሳቸው ጊዜ አንዱ የሚያንዳሉት ጅም ጊዜ ስለቆዩ ከዛ አኳያ ዘመነኛ አምባገነን ብለው ነበር የሚጠሯቸው ማለት ነው በወቅቱ አዎ፣ እንዴት ነው እነሱ ከደረሰው አሁን እነዚህ ታሪከ ነገሥት ጸሐፊዎቹን ምናልባት በአጭር ጊዜ በአጭር ጊዜም ባይደርስ በእኔ ጨርሻለሁ ያለው ስራውን አቀርባለሁ ወደፊት ታሪከ ነገስታቸው ላይ እና እነዚህ ሁለት ሰዎች ያዩት ነገር ነው። ምክንያቱም ነገስታቶች ተገለዋል፣ ብዙዎቹ ልጆች ተገለዋል፣ ሴቶች፣ ወንዶች ልጆች ተገለዋል። ብዙ ሰዎች በሀሰት እንደተገደሉ ይመሰክራሉ። እነዚህ ይሄ የመጀመሪያው ፀሐፊ ሁለተኛው ፀሐፊ ያንን ክቶ እሱ የሚያተኩር የነበረው የተደረገው ነው የተለወጠውን ለውጡ ላይ ነው። እሱ ደግሞ ትኩረት ይሰጥ የነበረው ምክንያቱም በአስራ አራት አርባ አንድ የደብረ ምጥማቅ ጉባኤ የሚባለው የሰንበትን ችግር ፈቷል ነው የሚለው። በአስራ አራት ሀምሳ አራት በፈረንጆች ደግሞ የነበረው የሃይማኖት ክርክር በእስጢፋኖሳውያን መካከል የነበረው ክርክር እስጢፋኖሳውያንን በእውነት መከራ ያሳያቸውም ሰላምን ባይሆን ውዝግቡ ተነስቷል ነው የሚለው። ሶስተኛው የባህል ሃይማኖት ወይንም የኢንዲጂነስ ሪሊጅንስ የምንላቸውን ደግሞ እነሱንም እንዲቆሙ በማድረግ በኦርቶዶክስ ክርስትናን በኢትዮጵያ በአንድ እግሩ እንዲቆም አድርጓል የሚል ሀሳብ ሀሳብ ነው የሚያነሳው። ያኛው ግን የሚናገረው ልክ አይደለም፣ አካሄዱ ትክክል አይደለም የሚል ሀሳብ ነው ያለው። አራተኛው ነው የመጨረሻው የሚናገረው እስልምናንም ያለውን ከራሱ መንግስት ጋር አዋህዶታል ነው የሚለው። የአሁን የአመድ በድላይና የማይኮን አመድ ያነሳል። እንዲሁም የንግስት ሌኒን ከሀድያ ጋር የነበረውን የፖለቲካል ማሬጅንም ጋብቻም እንዲሁ በትልቅ ነገር እያነሳዋል። በምስረተ ላይ የነበረ ንጉስ ነው። ንጉሱ እንደተናገርኩት በምንም አይነት ስልጣኑን ለማንም እንደማያካፍል እና ሀሳቡን ለማስረጽ ወደ ኋላ የማይል ንጉስ መሆኑን ያሳየበት ነው። አምባገነን ነው፣ አምባገነን ነው፣ ምንም እንትን የለውም ነው። እንዳሉት ተጌቱን ስልጣናቸው ተቀናቃኝ ይሆናሉ ብለው ሰግተው እስከ ማስገደል ከመድረስ ሌላ የስልጣናቸውን ለመከላከል የሚገለጽበት ሌላ ትልቅ ነገር አይኖርም። ሌላው አንደኛው ሀሳብ ይሄንኑ ለመደገፍ በወቅቱ በተለየ መልክ አስተዳደራቸውን ካቆሙበት አንዱ በአንድ ወቅት አስተዳደራቸውን በሴቶች መሪዎች ወይም በሴቶች አስተዳዳሪዎች አብዝተው ሹመት ሰጥተው ነበር። ያንንስ ያደረጉት ወንድ ገዢዎች ወይም በወቅቱ የነበሩት ሹመኞች ለስልጣናቸው ተቀናቃኝ ይሆናል ከሚል ስጋት ነው። የመጀመሪያው ጸሐፊ ታሪከ ነገስቱን ሲሰጥ በዛ አይነት መልክ ነው። አንደሲሆን የሚባለው ቢትወደድ የነበረው ኦፊስ ቢሰደድ የሚባለው ኦፊስ እንግዲህ ሁለቱ ኦፊሶች የንጉሱ ግራና ቀኝ የሚባሉት ወይም የንጉሱ ሚካኤልና ገብርኤል እንደሚሏቸው ተክለጻድቅ መኩሪያ እነዚህ ሁለቱም ኦፊሶች ማለት የቀኙ ቢትወደድ የሚባለው የጦር አዛዥ ቢባል፣ የግራው ደግሞ የሲቪል ወይንም ከንጉሱ ቀጥለው እያለ እንደ ጠቅላይ ሚኒስትር ብንለው የነበረ ኦፊስ ነው። እንግዲህ ይሄ ኦፊስ ከጥብ እንዳልኩት ከአጼ አንድ ሲሆን ጀምሮ እንዳለ የሚታመን ነው። በመጀመሪያ ለውጥ ማምጣት ሲጀምሩ ይህንን ኦፊስ ነው የዘጉት። በዚህ ኦፊስ ውስጥ የነበሩት ወይም በዚህ ትልቅ የስራ ክፍል ውስጥ የነበሩት እንግዲህ በአስራ ዘጠነኛዋ ክፍለ ዘመን እንደ ውራስ ቢተወደድ የሚባለው ቢሮ ማለት ነው። በዛ ዘመን የነበረው የቀኝና የግራ ቢተወደዶች፣ እነዚህ ዋነኞቹ አገሪቱን የሚመሩ የነበሩት ሲዘጋ ይናገራል። የተለያዩ ከነገስቱ ንጉሱ ይሄንም ሁለት ትልልቅ ቢሮዎች ዘጋቸው። ከዛ በኋላ በሴት ነው የሆነው የመጀመሪያው የእኔ እንደምለው የአስተዳደር ቤተ ሙከራ ነው ያደረጉት ማለት ይቻላል። ዘራ ያቀው እና አብዛኛውም ሴቶቹ ልጆቻቸው ናቸው እና የእህቶቻቸው ልጆች ናቸው እና ሴቶቹ የፖለቲካ አካሄድ ነው። ሴቶቹ ምናልባት በተለያየ ሁኔታ ደካማነታቸውን አስበው ይጠቅሙኛል ብለው ነበር ያሰቡት። ግን ሴቶቹ ለምሳሌ የኢሳያስ ባለቤት የፈቀዳር ገዢ በነበረችበት ጊዜ ከአስራ የተገደለችው እሷ ናት አንዷ እና ሺ መንገሻ የምትባለዋ እና እሷ ሲገደል አንድ አመፅ ነው የተነሳ። ሁለተኛ የታሪክ ነገስቱን ሄደን እንደገና ስንመለከተው ይከሳቸዋል። ሴቶቹ እነዚህ ሴቶች ንጉጉሱ ቢሾማቸውም አገሩን በዘበዙት ይላል እና አገሩን በዘበዙት የሚል ቃል አለ። እነዚህ ሴቶችን በዚህ ምክንያት አፄ ዘርዓ ያዕቆብ እንደገና አንስተው እንደገና ምን ያደርጋሉ፣ የጨዋን መንግስት ወይም የጨዋን ወታደራዊ አስተዳደር፣ ማዕከላዊ አስተዳደር ማለት ይቻላል በወታደር የተማከለ አስተዳደር ጀመሩ ማለት ነው። ስለዚህ የሴቶቹን ስልጣን ማስያዝ በቀላሉ በሚመች ሁኔታ ይመራቸዋለሁ ብለው ነበር ያሰቡት ግን አልተሳካ። ሁለቱን ነገስታት እንደምን ያነጻጽሯቸዋል? ንጉስ አምደጽዮንን ዘመነ መንግስትና የንጉስ ዘርዓ ያዕቆብን የንጉስ አምደጽዮን የመካከለኛውን ዘመን የግዛት መስፋፋት በር የከፈቱና ዳሩን ያሳዩ ከሸዋ ተነስቶ ከሰሜን እስከ ጋሙ ጎፋ ዛሬ እስከምንለው ድረስ መድረስ እንደሚቻል ያሳዩ ንጉሥ ናቸው። በክርስትና እምነት በኩል ቢሆን ምንም እንኳ ከፍተኛ ውዝግብ ይኖርባቸው ማምድ ሲሆን ምክንያቱም ከአምስት ከማያንሱ ገዳማት ጋራ የደብረ ሊባኖስ እጨጌዎችን ጨምሮ የነበራቸው ሽኩቻ ባድ ውጪ ክርስትና እንዲስፋፋ ባደረጉት ና ወታደራዊውን የራሳቸውን መንግስት ለማጽናት ያደረጉት ሂደት ወሳኝ እንደነበረ ይህንን ጅምር የጀመሩ ነው። በዚህ ረገድ ግዛትን ከማስፋፋት ለማያት ካስፈለገ ዘራ ያቆብ ደግሞ ያንኑ የተስፋፋውን ግዛት በማዕከላዊ መንግስት ወይንም በአዲሱ የወታደርን የማስፈርና የማስተዳደር በዚህ በኩል ላይ ከፍተኛ ሚና እንደነበራቸው ያንን ጅማሬ ምናልባት መንግስት አስተዳደር ፍጻሜ ያጠናቀቁት አፄ ዘራ ያቆብ ናቸው ማለት ይቻላል። አምደጽዮን የሥርዓትን የመመስረት ጅማሬ ቢያሳዩም ይህን ሁሉ ስርዓት ዘራ ያቆብ ግን ከደብረ ብርሃን ዋና ከተማቸው አድርገው የተጀመሩ የትርጉም መጽሐፍቶች ቢሆኑ የራሳቸውንም ጽሑፍ በማቅረብ ሁለተኛ፣ ሶስተኛ ነገር በየቤተ ክርስቲያኑ ትምህርት እንዲሰጥ እና እንዲሰርጥ በማድረግ ኢትዮጵያ የሚለውን ማንነት ዛሬ ሊቆሙ ያደረጉት ዘራ ያቆብ ናቸው። አንደኛውን በጣም ከፍተኛ ቀብ የነበራቸው ከቤተ ክርስቲያን ሰዎች ወይም ከገዳማት ጋር ነበረ። ዘራ ያቆብ ግን ከሁሉም አስተዳደር ዘርፎች ጋራ ከማንኛውም ከቤቶች ከሚስቶቻቸው ወይም ከልጆቻቸው ጀምሮ በከፍተኛ ደረጃ በስልጣን ውዝግብ በጣም በረዥም ጊዜ ውዝግብ ውስጥ ያሳለፉ ንጉስ ናቸው እና እነዚህ ሁለቱ በአንድ አይን ልናያቸው አንችልም። ዘመናቸውም የተለያየ ነው። ግን አንድ ጽዮን የጀመረውን ስራ አጼ ራያቆብ በጭካኔም ቢሆን በጽዮንን ጅማሬ ፍጻሜ ለማድረስ ችለዋል ማለት ይቻላል። ዶክተር ደረሰ አየናቸው በደብረ ብርሃን ዩኒቨርሲቲ የታሪክና ቅርስ አስተዳደር ዲፓርትመንት መምህርና የድረ ምረቃ ዲን ስለ ቃለ ምልልሱ እናመሰግናለን። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረ ገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ።